ሳይንስና ቴክኖሎጂ ሬዲዮ፣ ጋዜጦች፣ ቴሌቪዥንና መጽሔቶችን የመሳሰሉ የተለመዱት የመገናኛ ብዙኃን በበይነመረብና በዲጂታል የመገናኛ ብዙኃን እድገት ተጽዕኖ ስር ከመውደቃቸው በፊት ፖለቲካ የሚካሄደው ከቀድሞ በተለየ ሁኔታ ነበር። በተለመዱት የመገናኛ ብዙኃን ዘመን ፖለቲከኞች የፖለቲካ አጀንዳቸውን ለማራመድ፣ መራጮችን ለማሳመን አሳማኝ የንግግር ችሎታዎች ወሳኝ ተደርገው ይታዩ ነበር። ከአስርተ ዓመታት በፊት የተከታዮችን ቀልፍ ለመያዝ ወይም ተጽዕኖ ለማሳደር የቃል ንግግርን በብልህነት መጠቀም ትልቅ ጉዳይ ነበር። በአሁኑ ወቅት ግን በብዙ የዓለም ክፍሎች የፖለቲካ ዘመቻዎች የስኬት ቁልፍ የማህበራዊ መገናኛ ዘዴዎች ሆነዋል። ከጎርጎሪያኑ 2014 ዓ ም እስከ 2022 ዓ ም ባሉት ጊዜያት በኢትዮጵያ የተዛባ የበይነ መረብ መረጃ ያለውን ሚና የሚመረምር መጽሐፍ በመጽሐፍ ላይ የሚገኘው ጋዜጠኛና የሰብአዊ መብት ተሟጋጅ በፈቃዱ ኃይሉ እንደሚለው የማህበራዊ መገናኛ ዘዴዎች ወደ መድረኩ ሲመጡ አፈናን በማስቀረት አዎንታዊ ሚና ያላቸው ቢመስልም እንደሚጠበቀው አልሆኑም። በጥቅሉ በተለይ ማህበራዊ ሚዲያ መምጣቱና መስፋፋቱ መጀመሪያ ላይ በጣም አዎንታዊ ስሜት ነበር የፈጠረው በብዙዎች ዘንድ። ከዚህ በኋላ በተለይ ጨቋኝ መንግሥታት የነበሩ ሰዎች ለብቻቸው በፕሮፓጋንዳ መሳሪያ ሰዎችን ረግጠው የሚገዙበት ጊዜ ያበቃል፣ ዜጎችም የራሳቸውን ልሳን አገኙ፣ ስለዚህ መረጃ ተደብቆ አይቀርም፣ ይወጣል፣ ወዘተርፈ የሚል በጥቂቱ የተዛባ አረዳድ ነበረ። ነገር ግን ልክ ተደራሽነቱ እየሰፋ ሲመጣ ይሄ መሳሪያ ለካ ለሁሉም ነው የሚቀርበው። ስለዚህ አቅም ያለው የበለጠ ይጠቀምበታል ማለት ነው። በተለይ የተለያዩ የኩየ ፖለቲካ ዓላማ አንግበው የሚንቀሳቀሱ ሰዎች ከዛ በፊት መደበኛ ሚዲያ ላይ መድረክ ያገኙ ስላልነበረ፣ ምክንያቱም በኤዲቶሪያል ቁጥጥር ሰበብ እነሱ ያንን መድረክ ተቆጣጥረው ሀሳቦቻቸው በሀሰተኛ ማስረጃ እየደገፉ ማስፋፋትና ማንቀሳቀስ ጀመሩ። አምባገነኖቹም የበለጠ ይጠቀሙበት ጀመር። ዲሞክራሲያዎቹም የተረከረኩበት ጀምር ማለት ይህም በጠንካራ የዲሞክራሲ አለት ላይ የተገነባ ነው የሚባለውን የምዕራቡ ዓለምን ተቋማት ሳይቀር እያናጋ መሆኑን ገልጿል። ለዚህም ተመራጩ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቀደም ሲል በምርጫ ተሸንፈው በነበረበት ወቅት ደጋፊዎቻቸው ካፒቶል ድረስ በመሄድ ያደረሱትን ሁከት በምሳሌነት ይጠቅሳል። ከዚህ በተጨማሪ በምዕራቡ ዓለም የቀኝ ዘመም ብሔርተኝነትና የአክራሪነት ፖለቲካ እያንሰራራ መምጣትም አንዱ ፈተና መሆኑን ያስረዳል። ያም ሆኖ የማህበራዊ መገናኛ ዘዴዎች የማይካዱ ጥቅሞች እንዳሏቸው ያብራራል። ፈተናዎቹ በጣም እየከበዱና ዲሞክራሲን እየተገዳደሩ ነው ብለን ብንልም እስካሁንም ጥቅሞች አሉ፣ በርካታ የማይካዱ ጥቅሞች አሉት። በተለይ ኦቶሪተሪያን ላይ በተለይ የሚታፈኑ እውነቶች ላይ በተለይ ኃያላን መንግስታት እንዲሰሙ የማይፈልጓቸው እና በእነሱ ስትራቴጂክ አሊያንስ የሚሸፋፍኗቸው ላይ እንግዲህ ነባራዊ ስታብሊሽመንቱ እየፈረሰ ነው ማለት ነው። ስለዚህ ማህበራዊ ሚዲያን አዎንታዊ ገጽታ ለመጠቀም ማጥለያ ስለሌለ እስካሁን የተዛቡ መረጃዎችም የጥላቻ ንግግሮችም እንዲሁም ሌሎች አደገኛ መልእክቶችም አጠቃላይ የፖለቲካ ምህዳሩ ላይ የዓለም አቀፍ የፖለቲካ ምህዳሩ ላይ አሉታዊ ተጽዕኖቸውን በሰፊው እያሳረፉ ነው ማለት ነው። በጎርጎሪያኑ ሀያ ሀያ አመተ ምህረት ከሰማኒያ በላይ በሆኑ ሀገራት መረጃ በማሰባሰብ የኦክስፎርድ የበይነ መረብ ተቋም በመገናኛ ብዙሀን መረጃ ማዛባት ላይ የሰራው የዳሳ ጥናት እንዳመለከተው የማህበራዊ መገናኛ ዘዴዎች የህዝብ አስተያየትን በመጠምዘዝ በዓለም ላይ ለዲሞክራሲ ስርዓቶች ስጋት እየሆኑ መጥተዋል። በማህበራዊ መገናኛ ዘዴዎች የሚደረጉ የተደራጁ የማታለል ዘመቻዎች ጥናቱ በተካሄደባቸው 81 ሀገሮች ውስጥ ተገኝተዋል። ይህም ሰባ በሚሆኑ ሀገራት በጎርጎሪያኑ 2019 ዓ ም ከነበረው ጋር ሲነጻጸር በአንድ ዓመት ውስጥ 15 በመቶ ጨምሯል። መንግስታት የህዝብ ግንኙነት ድርጅቶችና የፖለቲካ ፓርቲዎች የተሳሳቱ መረጃዎችን በኢንዱስትሪ ደረጃ እያሰራጩ መሆኑንም ጥናቱ አመልክቷል። በጥናቱ ከተካተቱ ሀገራት ከ93 በመቶ በላይ በሚሆኑት የሀሰት መረጃን ህዝብን ለማሳመን እንደ ፖለቲካ ስልት መመልከት የተለመደ መሆኑንም ጥናቱ አመልክቷል። በኢትዮጵያም የተዛቡ መረጃዎች ለፖለቲካ መሳሪያ መሆናቸውን በፈቃዱ በምርምር ስራው መመልከቱን ገልጿል። ለማሳየት በስራዬ የሚሞክረው የኢትዮጵያ ሽግግር በለው ወይም ለውጥ ለአስር አመታት ወይም ለስምንት አመታት ራፍ የሚሆነውን ጊዜ ነው። የተቃውሞ ጊዜ የነበረውን ራሱ ከዛ ደግሞ ለውጡ በጣም ተስፋ ሰጪ የነበረበትና ከዛ በኋላ ደግሞ ነውጦች ተንሰራፍተው የለውጡ ተስፋ የተዳፈነበት ጊዜ እነሱን የሚዳስስ ነው። ግን የሆኑ ቁልፍ ቁልፍ ክስተቶች አሉ፣ በእነዚህ ጊዜያት በሙሉ የፖለቲካ ሂደቱ አሁን የደረሰበት ደረጃ እንዲደርስ ያደረጉ ማለት ነው። እነዛ ሲከሰቱ ምን ያህል የተለያዩ አክተሮች ለፖለቲካ ጥቅም ያውሏቸዋል እና ክስተቶቹን ሲያውሏቸው ምን ያህል እውነት ላይ የተመሰረተ ዲያሎግ ወይም ፖለቲካል ተዋስኦ ነበረ ስናደርግ የነበረው የሚለውን ነው የምመረምረው ማለት ነው እና ያስተዋልኩት የተዛቡ መረጃዎች እንደ መሳሪያ ሆነዋል። የፖለቲካ ጥቅምን ለማምጣት ትርክትን ለመገንባትና ለማፍረስ መሳሪያ ሆነው ሲያገለግሉ ነበረ ማለት ነው። ይሄ ነገር በተቃውሞቹ ጊዜም፣ በኦሮሚያ ተቃውሞ፣ በአማራ ተቃውሞ ጊዜዎችም በጣም ፕሮፓጌት ሲደረግ ነበር። እውቀትን እውነትን መሰረት ያደረጉ ክርክሮች ሳይሆኑ በዋነኝነት ትግሉንም በኋላ የመጣውንም ውጤቱንም ሲመሩ የነበሩት በተዛቡ መረጃዎች ላይ የሆነ ትርክቶችን በማኖር የፖለቲካ የበላይነት እና ከፍተኛ ድጋፍ በማግኘት ወደሚቀጥለው ደረጃ መሸጋገር ነበር ማለት ነው። በኢትዮጵያ በ2018 ዓመተ ምህረት የመጣው የፖለቲካ ለውጥ በአብዛኛው የተመራው በበይነ መረብ በተለይም በማህበራዊ መገናኛ ዘዴዎች የነበረ ሲሆን ከድህረ ኢህአዴግ በኋላም የበይነ መረብ መረጃ በፖለቲካው ላይ ተጽዕኖ ቀጥሏል። ነገር ግን የበይነመረብ የተዛባና የሐሰት መረጃ በዚያው ልክ መጨመሩ ይነገራል። ይህም በተቃውሞ ጊዜ እንዲሁ የታለፉት የተዛቡ መረጃዎች ቆይተው በሀገሪቱ ቀውስ ማስከተላቸውንም በፈቃዱ ገልጿል። እነዚህን ዲጂታል መድረኮች መንግስት፣ የተቃዋሚ ፓርቲዎች፣ የሲቪል ማህበረሰቦችና ግለሰቦች የሚጠቀሙ ቢሆንም የበለጠ ሀብትና የሰው ኃይል ያለው የበለጠ ይጠቀምባቸዋል። ከኢትዮጵያ አንጻር ደግሞ የበለጠ ሀብት ያለው መንግስት በመሆኑ በሰፊው ተጠቃሚ ሊሆን እንደሚችል ያስረዳል። ይህም የሚያሳድረው ተጽዕኖ ቀላል አለመሆኑን ያብራራል። የፖለቲካ ማህበረሰቦች ሚ የሲቪል ማህበረሰቦች አጠቃላይ ብዙሀኑ እርከን አላቸው። ይሄ ማህበራዊ እርከን አላቸው አይደለም። አንዱ የበላይ አንዱ ታች ሆኖ ነው ሶሳይቲ የተገነበው። አንዱ ትግል የሚፈልገው እሱ ነው፣ የተሻለ ኳሊቲ ምናምን ለማምጣት እነዚህ ላይ ያሉት በሙሉ። ከላይ ያለው የበለጠ የመጠቀም እድል አለው፣ በእንደዚህ አይነት ሁኔታዎች ውስጥ ማለት ነው። ምንም አይነት ሬጉሌሽን ስለሌለ ማለት ነው። መንግስት ይህንን ነው አድቫንቴጅ የሚወስደው። የኢትዮጵያ መንግስት ለምሳሌ ከዚህ ከዚህ ቢቢሲ የሚያወጣው አንድ የኢንቨስቲጌሽን ሪፖርት አለ። የዲጂታል ሚዲያ ሰራዊት የሚሉት አላቸው። ስለዚህ እነዛ ሰዎች የሚፈልጉትን አይነት ትርክት ለመፍጠር ማንኛውንም አይነት መረጃ በእውነት ላይ እየተመሰረተ አይሁን በማፍሰስ ና በብዛት በቁጥር ብዛት ማህበራዊ ሚዲያውን በማጨናነቅ ብዙ ሰዎች ጋር እንዲደርስ በማድረግ የትርክት የበላይነት ለማምጣት ይሞክራሉ ማለት ነው። በኢትዮጵያ ከመንግስት ባሻገር የመንግስት ተቃዋሚዎችም ተመሳሳይ መንገድ መከተላቸውን ይናገራል። በተቃራኒው የመንግስታቸዎችም ተመሳሳይ ስትራቴጂ እየተከተሉ ነው። ለምሳሌ በተለይ ዳያስፖራ ቤዝድ የሆኑ የሳተላይት ቴሌቪዥኖች እና የዩቱብ ላይ የተለያዩ ዜናዎችን የሚያሰራጩ አካላት ከፍተኛ የሆነ የፕሮፓጋንዳ ማሽንነት አዝማሚያ ይታይባቸዋል እና ከዚህ የነጹ አይደሉም ማለት ነው። ራሱ ብዙ ሴንሴሽናላይዝ የሚያደርግ እና ነገሮችን የሚያራግብና አዳዲስ የሚመስሉ ወይም ደግሞ ሊያወዛግቡ የሚችሉ መረጃዎችን ይዞ መውጣት የተመልካች ቁጥርን ስለሚያበረክት እና የተመልካች ቁጥር መበርከቱ ትርፍ ስለሚያጋብስላቸው ለነሱ እነሱም በተመሳሳይ ጨዋታና ቁማሩ ይገብተዋል ማለት ነው። ይመሰሉ በማህበራዊ መገናኛ ዘዴዎች የሚሰራጭ የመረጃና የመረጃ ምህዳር መዛባት እየጨመረ መምጣት ደግሞ በፈቃዱ እንደሚለው በዲሞክራሲ ስርዓት ግንባታ በሀገር ሰላምና በጤናማ ማህበረሰብ ግንባታ ላይ አሉታዊ ተጽዕኖ ያሳድራል። እንግዲህ የተዛቡ መረጃዎች መበራከት እና በተለይ ደግሞ የመረጃ ምህዳሩ መዛባት ኢንፎርሜሽን ዲስኦርደር የሚባለው ደረጃ ላይ መድረስ በጥቅሉ ለጤናማ ማህበረሰብ ግንባታ ፈጽሞ አይሆንም። ማለት የእኛ አገር እንደውም አይ ቲንክ ለማስረዳትም ራሱ ቀላል ነው። ምክንያቱም ወደ ግጭቶች ውስጥ በቀላሉ ነው ዜጎችና ወጣቶች እየገቡ ያሉት። ግጭቶቹን በሰላማዊ መንገድ እና በንግግር በሰከነ መልኩ መፍታት አይቻልም። ሀሳቦችን በነጻነትና በብስለት ማንሸራሸር አይቻልም። ምክንያቱም የተዛቡ መረጃዎችና ስሜት የተቀላቀለባቸውን ንግግሮች ዶሚኔት ስለሚያደርጉ በአንድ በኩል ግን፣ በሌላ በኩል ደግሞ የሰከነ ውይይት ለማድረግ የሚፈልጉ ሰዎችን የሚያሸማቅቁ የመረጃ ልውውጥና አካሄዶች ስላሉ በጣም ከፍተኛ ቀውስ ውስጥ ነው የሚያደርገው። አሁን የኛ ማህበረሰብ እንደውም በጣም ጥሩ ምሳሌ ነው። በጣም ያልተረጋጋ ፖለቲካ ሁኔታ ውስጥን ያለው በፖለቲካ ዘርፉም በሌሎቹም ዘርፎች ላይ በታሪኩም ወዘተርፈ እንዲህ አይነት አካሄዶች አሉ። ስለዚህ የሰከኑ ውይይቶችንና በሀቅ የነጠሩ መረጃዎች መለዋወጥ በጣም አስቸጋሪ ሆኗል ማለት ነው። በመሆኑም በመጀመሪያ ደረጃ መንግስት መድረኩን በኃላፊነት መጠቀም አንዱ መፍትሄ መሆኑን ገልጿል። የመረጃ ረዳድን የሚያሳድጉ ትምህርቶችን በትምህርት ተቋማት መስጠትም በረዥም ጊዜ ሌላው መፍትሄ መሆኑን ጠቁሟል። መንግስት የራሱን መረጃዎች ለሴራ ትንታኔ እንዳይጋለጡ በግልጽ ለማህበረሰቡ ማቅረብም ጠቃሚ መሆኑን ገልጿል። ከዛ መንግስት ሌላ ማድረግ ያለበት ሁልጊዜም ግልጽ መሆን አለበት። ምክንያቱም መንግስትን የሚመለከቱና የመንግስት አሰራርን የሚመለከቱ መረጃዎች ለሕዝብ ግልጽ መሆን አለባቸው። ግልጽ ባልሆኑ ጊዜ ግን ሰዎች ግምታቸውን ያሳልፋሉ። እዛ ግምት ላይ ተመስርቶ ዜና የሚሰሩ የሴራ ትንታኔ የሚሰጡም ሰዎች ይኖራሉ። ያንን ለመከላከል መንግስት ግልጽ መሆን አለበት። ግልጽ የማይሆኑ የመንግስት ተቋማትና ባለስልጣናት በሚኖሩበት ጊዜ ተጠያቂ እንዲሆኑ ማድረግ ተዓማኒነቱን ሊገነባለት ይችላል የውሸት ወይም ደግሞ ሚዲያ ሰራዊት በማስተማራት የሚመጣ ተአማኒነት እንደሌለ አይ ቲንክ አሁን ያለንበት ሁኔታ የሚያስረዳ ይመስለኛል። ኦልሶ ከተጣለበት ኃላፊነት አንጻር ይህንን አይነት አካሄድ መቆጠብ አለበት ማለት ነው። ይሄ ማለት ግን ሌሎቹ የሚዲያ ተቋማት ኃላፊነት የለባቸውም ማለት አይደለም። ራሳቸውን መግራት አለባቸው። ይሄ ነገር ለጊዜው ኪሳቸውን ሊያደልብ ይችላል ወይም ደግሞ የጀግንነት ስሜት እና የጀብዱ ስሜት ሊሰጣቸው ይችላል። ግን በዘላቂነት ማህበራዊ ሁኔታዎቹን እያፈረሰ እንቆረቆረለታለን የሚሉትን ተደራሲ ህዝብም ባይቀር የጎዳ እንደሆነ መረዳትና ማስተዋል እና ወደ ቀልባቸው መምጣት ይኖርባቸዋል። ግን በጥቅሉ ሲቪል ማህበረሰብ ድርጅቶች የሚሆኑ የሚዲያ ተቋማት የሚዲያ አረዳድ እና የመረጃ አረዳድ ግንዛቤዎችን የሚያሳድጉ ስራዎችን መስራት አለባቸው። በተለይ ደግሞ ሚዲያዎች በተለይ ሀቅን የማንጠርና ከስር ከስር ዋና ዋና የተዛቡ መረጃዎች ምንድን ናቸው፣ እውነታው ምንድን ነው የሚለው ፋክት ቼኪንግ እንደ አንድ ፕሮግራም በመደበኛነት በሁሉም የሚዲያ አውትሌቶች ውስጥ መሰራጨት መጀመር አለበት። ያ ራሱ የተዛቡ መረጃዎች በብዛት እየተሰራጩ እንደሆነ ዜጎች ከተረዱ ከዛ በኋላ የሚያዩትን ዜና በጥርጣሬ የመመልከትና የመመርመር ዝንባሌና አካሄድ ሊያዳብሩ ይችላሉ። ከዛ ውጭ በተለይ ማህበራዊ ሚዲያዎች ደግሞ ኮንቴንት ሞዴሬሽን ነው የሚባለው መደበኛ የሆነ ፖለቲካዊ ወገንተኝነት የሌለበት ግን በመርህ የሚመራ የኮንቴንት ሞዴሬሽን ወይም ደግሞ የይዘት ማጥራት ስራ ላይ መሰማራት አለባቸው። ዓለም አቀፍ ህግጋትም ያስፈልጋሉ። የተለያዩ ማህበራዊ ሚዲያዎች ይመጣሉ ይሄዳሉ። ስለዚህ ሁሉም በሁሉም ሀገራት ውስጥ የሚከተሉት መርህ እንዲኖር በተለይ የተባበሩት መንግስታትን የመሳሰሉ ዓለም አቀፍ ተቋማት አንድ የሬጉሌሽን ሜካኒዝም ማበጀት መቻል አለባቸው። ሶ እነዚህን የመሳሰሉ ዘርፈ ብዙ የመፍትሄ ሀሳቦች ወይም የመፍትሄ እርምጃዎች ካልተወሰዱ በስተቀር ችግሩና ቀውሱ ድሃዎቹንም ሀገራት እንደዚሁ ደግሞ የበለጸጉትንም ቀውስ ውስጥ እየከተቱ ይቀጥላሉ ማለት ነው። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን አብሬያችሁ ነበርኩ። መልካም ጊዜ።